ቅዳሜ መጋቢት አንድ ቀን 2010 ዓ ም ከቀኑ አምስት ሰዓት እስከ ሰባት ሰዓት በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋብር በተባለ ቀበሌ ውስጥ በሚገኝ መንደር የመከላከያ ሰራዊት አባላት ባደረሱት ጥቃት አስር ሰዎች መገደላቸውና አስራ አንድ መቁሰላቸው መዘገቡ ይታወሳል። የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት ግድያው በተሳሳተ መረጃ ላይ ተመስርቶ እንደተፈጸመም ማስታወቁ አይዘነጋም። የኦሮሚያ ክልል ፍትህ ቢሮ የኮሙኒኬሽን ኃላፊ አቶ ታዬ ደንዳዓ ቢሮዋቸው ግድያው በስህተት የተፈጸመ ነው ብሎ እንደማያምን አስታውቀዋል። በቢሮዋችን እምነት ይሄ ነገር ስህተት ነው ብለን አናምንም። ምክንያቱም እዛ አካባቢ የነበሩ ሰዎች ያልታጠቁ ናቸው። ቀን ነው፣ ሌሊት አይደለም ማን ምን እንደያዘ እንዴት እንደሆነ ሁኔታው በግልጽ ማየት የሚቻልበት ሁኔታ ነው የነበረው። ከዛ በላይ ደግሞ ኢቭን ጦርነት ላይ ሰው ሲሆን ጠላት ጠመንጃ ይዞ እራሱ ሊቆም ቢመጣ ዝም ብሎ አይገደልም። መጀመሪያ እድል ይሰጣል። እጅ ስጥ ይባላል። እንደው የሰው ህይወት ዝም ብሎ አይጠፋም እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወጥቶ መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስጥ አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን አናምንም። ሆን ተብሎ የተደረገ ነው ወደሚል ድምዳሜ የወሰዳችሁ ምክንያት ምንድን ነው? እንድንል ያደረሰን ነገር የነበረው ሁኔታ ነው። በወቅቱ ረብሻ አልነበረም። በከተማ ምንም አይነት እንቅስቃሴ አልነበረም። ሰላማዊ ሁኔታ ነው የነበረው። አንድ እሱ ነው። ሁለተኛ፣ ሰዓቱ ቀን ማንኛውም በርቀት ጌትም ሁሉ ነገር በደንብ አጣርቶ ማየት አጣርቶ መለየት የሚቻልበት ሁኔታ ነው። ያልታጠቀ ሕብረተሰብ ነው የነበረው የትጥቅ እንቅስቃሴ አልነበረም፣ ረብሻ አልነበረም። በፍጹም የሚያሳስት አስቸኳይ እርምጃ ሊያስወስድ የሚችል ምንም አይነት የሚያሰጋ ሁኔታ እንዳልነበረ የከተማው ከንቲባም በግልጽ አስቀምጧል። ሕብረተሰቡ እንዳልታጠቀ በግልጽ በሚታይበት እና ደግሞ አንዳንዶች ከሞተሩ እንዲወርድ ተደርጎም በሞተር ብቻ የሚንቀሳቀስ ምንም ነገር በእጁ እንደሌለው የሚታይ እና አንዳንዱ ደግሞ ከዛም በላይ ሻይ ቤቶች፣ እዛ በሱቆች በሰላም የሚቀመጡ በሰላም የሚመገቡ በነበሩበት ሁኔታ ላይ ፈጽሞ ይሄ ስህተት ነው የሚያሳስት ሁኔታ ነበረ ብለን መገመት እና ማመን የምንችልበት አይደለም የነበረው ሁኔታ ነው ማለት። ማን ምን አደረገ የሚለው መረጃ የለንም፣ ግን ማንኛውም ጠራ ዜጋ ሊያሳስት የሚችል መከላከያ ማለት ያው ስልጠና የወሰደ አካል ነው። ዝም ብሎ የታጠቀ ታጣቂ አይደለም። ስልጠና የወሰደ ነው። ዲሲፕሊን ያለው ነው። መቼ ምን ማድረግ እንዳለበት የሚያውቅ አካል ነው እና ሰላማዊ ዜጎች፣ ሕጻናት ባሉበት ዝም ብሎ መተኮስ፣ ይሄ ተሳስተው ነው ስህተት ነው ብለን የምናምንበት በፍጹም እንደዛ አይነት ሁኔታ አይደለም። ቅዳሜ ዕለት ከተገደሉት አስር ሰዎች መካከል አንዱ መዶ ሚጎ የተባለ ትምህርት ቤት ርዕሰ መምህር የሆኑት የሰላሳ አራት ዓመቱ አቶ ተማም ነጌሶ መሆናቸውንና በወቅቱም ከትምህርት ቤት ወደ ቤት በማቅናት ላይ እንደነበሩ የቅርብ ቤተሰቦቻቸውን ጠቅሰን እሁድ ዕለት መዘገባችን አይዘነጋም። በዛው ቀን እሁድ ለመንግስት መገናኛ ብዙኃን የተፈጠረውን ሁኔታ በተመለከተ መግለጫ የሰጡት የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት ሴክረታሪያት ተወካይ ሌተና ኮሚሽነር ጀነራል ሀሰን ኢብራሂም ወደ ሀገሪቱ ሰርጎ እየገባ ነው የተባለውን የኦነግ ኃይል ለማጥቃት በሚል በተሳሳተ መረጃ ድርጊቱን የፈጸሙት የመከላከያ ሰራዊት አባላት ላይ የመጀመሪያ ደረጃ እርምጃ ተወስደዋል ብለዋል። ሰራዊቱ እንደዚህ አይነት ግርግር በሚፈጠርበት ጊዜ ሁኔታውን የሚቆጣጠርበት የግዳጅ አፈጻጸም ደንብ አለው። ይህን የግዳጅ አፈጻጸም ደንብ ያልተከተለ የእርምጃ አወሳሰድም እንደነበረ ማወቅ ተችሏል። ከዚህ አኳያ በወቅቱ በዚህ ጉዳይ ላይ እየተሳተፉ ከአምስት ያልበለጡ የሰራዊቱ አዛዥን ጨምሮ የመጀመሪያው እርምጃ ተወስዷል። ከዚህ አኳያ የብርበራ ስራውም ተጀምሯል። ከማጣራትና ከምርመራ በኋላም ወደ ፍርድ ቀርቦ በወታደራዊ ፍርድ ቤት የሚታይበትም እና ፍርድ የሚያገኝበት ሁኔታም አለ። ጉዳዩ የሚጣራና እርምጃ የሚወሰድ ይሆናል። የኦሮሚያ ፍትህ ቢሮ የኮሚኒኬሽን ኃላፊ አቶ ታዬ ወንጀል የፈጸሙና ያስፈጸሙ ሰዎች ከላይ እስከታች በህግ መጠየቅ እንዳለባቸው ይናገራሉ። ወንጀሉን የፈጸሙ ሰዎች ብቻ ሳይሆኑ ከዛ በላይ ከበስተ ጀርባ ማን እንዳዘዘ ከየት እንደሆነ ምንጩ በሚገባ መጣራት አለበት። አንድ እሱ ነው። ሁለተኛ ነገር ግን ይሄ ነገር በዛ አካባቢ የሆነ ታጣቂ ስለነበረ ያንን ለመደምሰስ የወጣ አለቃ በስህተት እንደዚህ አደረገ በሚል የተሰጠው መግለጫ በራሱ በጣም በጣም በጣም አሳዛኝ ስለሆነ ለዛ ራሱ ይቅርታ መጠየቅ ያስፈልጋል። ፈጽሞ ስህተት የማይመስል ማንም ማንም ሰው ሊያምን የማይችል ስለሆነ በዚህ ደረጃ ስህተት ነው ብሎ መግለጫ መስጠት እሱ በራሱ ስህተት ስህተት ስለሆነ እንደዛ ያለ ሰው ራሱ መጠየቅ አለብን። ምክንያቱም የኢትዮጵያ ሕዝብ መሆኝ አይደለም የኅብረተሰብን አእምሮ ሊያውቆ ሲል የሚችል አነጋገር ስለሆነ ለዛ ራሱ ይቅርታ ያስፈልጋል ማለት ነው ለሕዝቡን መካት ያስፈልጋል ለዛ ራሱ እና በዋናነት ግን ወንጀሉን የፈጸሙ የጠመጠሱ ከላይ እስከታች ያሉ ሰዎች ምርመራ በሚገባ ተደርገው መጠየቅ አለባቸው ነው። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች አጥኒ አቶ ፍስሐት ተክሌ ግድያው የተፈጸመው በስህተት ነው የሚለው በፍጹም ተቀባይነት የሌለው ምላሽ ነው ብለዋል። እነዚህ የሞቱት ሰዎች በሙሉ መሳሪያም ይዘው አልነበረም። ከዛ ውጭ ደግሞ ከጸጥታ ኃይሎች ጋር እና ከወታደሮች ጋር እንደየትኛውም መልኩ ሰጣ ገባ ውስጥ ገብተው የነበሩ ሰዎች አልነበረም እና ይሄ በሆነበት ሁኔታ በስህተት እንኳ ቢሆን እንዴት ለምን ይገደላሉ? ከየሱቃቸው ከየመንገድ ላይ ነው የተገደሉ። እነዚህ ሰዎች መሳሪያ ያልያዘ ሰው መገደል ያስፈልጋል ወይ? መንግስት የሚሰጠው ኤክስኪዩዝ እንኳን ኦነግ ናቸው እንኳን ካለ የኦነግ አባልም ቢሆን እኮ ዝም ብሎ አይገደልም። መሳሪያ ያልያዙ፣ ስለዚህ ማሰር ይችሉ ነበር፣ ከዛ በኋላ ማሰራት ይችሉ ነበር። በምን ምክንያት መገደላቸው የሚለው ይሄ ነው የሚለው ነገር ብዙም የሚያስኬድ ነገር አይደለም እና በግልጽ ስራቸውን እያከናወኑ ያሉ ሰዎች፣ መደበኛ የከተማው ነዋሪ የሆኑ ሰዎች፣ ሱቅ ውስጥ፣ ትምህርት ቤት ውስጥ የነበሩ ሰዎች ለጸጥታ ኃይሎች ሕይወት እና ወይም ደግሞ ለሌላ ሰው ሕይወት ምንም አይነት አስጊ ሁኔታ ባልፈጠሩበት ሁኔታ ላይ ለምንድ ነው መግደልስ ያስፈለገው? ስህተቱ እንኳን ቢሆን ስህተቱ ራሱ ተቀባይነት የለው። ስህተቱ ሊሰራ የምትል ስህተት። ስለዚህ በስህተት ነው በተሳሳ ተመረጃ ነው የሚለው ነገር አያስገድ በተሳሳ ተመረጃ ሲቪሊያን አይገደልም። የኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽንና ኮሚኒኬሽን ዳይሬክተር አቶ ደምሰው በንቲ መስሪያ ቤታቸው ከዚህ ቀደም የምነሱትን ጉዳዮች እንዳጣራ የአሁኑን ማጣራት እንደሚያደርግ ተናግረዋል። በተለያዩ የሀገሪቱ ክፍሎች ላይ ክልሎች ላይ በአንዳንድ አካባቢዎች ላይ ችግሮች ነበሩ፣ ይታወቃል ችግሮች እንደነበሩ፣ ግጭቶች ነበሩ። በኢትዮጵያ ሶማሌ እና በኦሮሚያ ክልል እንዲሁም በኦሮሚያ ክልል አንዳንድ ቦታዎች ላይ ችግሮች እንደነበሩ ይታወቃል። እነዚህን ችግሮች ምንጫቸው ምንድን ነው፣ በእነዚህ ምክንያት ውስጥ ምን ተከሰተ የሚለውን የኢትዮጵያ ሰብአዊ መብት ኮሚሽን የምርመራ ቡድን ልኮ በተለያዩ ግዜያት ምርመራ አድርጎ እነዚህን የምርመራ ውጤቶች አጠናቅሮ ሪፖርቱን ዝግጁ አድርጓል። እነዚህ ሪፖርቶች የኢትዮጵያ የሕዝብ ተወካዮች ምክር ቤት በጠየቀ በማንኛውም ጊዜ የሚቀርብ ነው የሚሆነው። ስለ እነዚህ ሪፖርቶች አሁን እኔ ምንብልል አልችልም ወደ ሕዝብ ተወካዮች ምክር ቤት ሳይቀርብ። ወደ ቀጣዩ ጉዳይ ስገባ፣ ቀደም ሲል እንዳነሳሽው በኢትዮጵያ ሞያሌ አካባቢ ሰዎች እንደሞቱ እና እንደቆሰሉ እኛም በመገናኛ ብዙኃን አይተናል። እንደተባለው መለከተው አካልም ስህተት እንደተፈጠረ ኮማንድ ፖስቱ አንስቷል። ይህንን ለማጣራትም አጣሪ ቡድን የደስታው ማቅናቱን ሰምተናል። እኛም በበኩላችን ደግሞ ይህንኑ ጉዳይ በተመለከተ ቀጣይ የምናደርጋቸው ስራዎች አሉ። እነዚህን ስራዎች አጠናቅረን እንደጨረስን በተከበረው የህዝብ ተወካዮች ምክር ቤት የምናቀርብ ነው የሚሆነው። የአምነስቲው አቶ ፍስሐ አሁን በሞያሌ ያለው ብቻ ሳይሆን ከመስከረም ሁለት ሺ አስር ዓመተ ምህረት ጀምሮ ካለፉት ስድስት ወራት ማለት ነው በኢትዮጵያ ታጣቂዎች በሰላማዊ ዜጎች ላይ ተመሳሳይ ጥቃት መፈጸማቸውን ድርጅታቸው መረጃን መዝግቦ መያዙን ይናገራሉ። የሞያሌው ምናልባት በጣም በደንብ ሪፖርት ስለተደረገ ነው እንጂ ተመሳሳይ ድርጊቶች በተለያዩ የሀገሪቷ ክፍሎች አይተናል። መስከረም ውስጥ አሁን ለምሳሌ ሀማሬሳ ላይ ከሶማሌ የተሰደዱ ሰዎች እንዲሁ አስር ሰዎች ተገድለዋል ወታደሮች በተደቀሰትየ ከሁለት ከሶስት አመት በፊት እንዲሁ ሀማሬሳ ላይ እንደዚያው የሚያል ሰዎች ለእርዳታ የመጣ ምግብን ለመካፈል በሚሞክሩበት ጊዜ እንዲሁ ተገድለዋል። መዳ ወላቡ ላይ በነጋታው እንደዚሁ ሰዎች ተገድለዋል። ለጥምቀት የወጡ ሰዎች እንደዚሁ በወታደሮች ተገለዋል። አምቦ ላይ ሰልፍ የወጡ ሰዎች ዝም ብለው ተተኩሶባቸው ተገለዋል። ጥር ውስጥ እና ህዳር መጀመሪያ ላይ ይሄ ነገር እንደ አንድ ኢንሲደንት ብቻ የምናየው አይደለም። ካየነው ከሰበሰብ ነው መረጃ እንደምናየው ሞያሌ ብቻ ላይ የሆነ አይደለም። ወታደሩ በተለይ የመከላከያ ሰራዊት አካላት በተለያየ ጊዜ ላይ መሳሪያ ለያዙ ሰዎችን በምንም ሁኔታ ለሰዎችም ሕይወት ለሰራዊቱም ሕይወት ምንም አስጊ ሁኔታ ያልፈጠሩ ሰዎችን በኦሮሚያ ብዙ ቦታዎች ላይ፣ አማራ ደግሞ ሰሜን ወሎ ውስጥ ወደ ሁለት ሶስት ቦታዎች ላይ ሕይወት ያጠፋ አይተናል እና ያለው ነገር ስህተት ነው ብቻ ብለን ልናልፈው የምንችል አይደለም እና የሚገርመው ነገር በእነዚህ ቦታዎች ሁሉ ህይወት ያጠፉ የመቸው የሰራዊቱ አካላት ለፍርድ ሲቀርቡም አይተናናቅም አላቀስምም። የአስቸኳይ ጊዜ ኮማንድ ፖስቱ ተወካይ ከማጣራት ስራ በኋላ የመከላከያ ሰራዊቱ ጉዳይ በወታደራዊ ፍርድ ቤት እንደሚታይ ጠቁመዋል። በትላንትናው እለት ያነጋገር ናቸው የሞያሌ ከተማ ከንቲባና የቦረና ዞን አስተዳደር ጉዳዩ ሊታይ የሚገባው በመደበኛ ፍርድ ቤት በግልጽ ችሎት እንደሆነ ተናግረው ነበር። የፍትህ ቢሮ ቃል አቀባይም ይህንኑ ሀሳብ ያጠናክራሉ። ይሄ ጦርነት ላይ የተፈጸመ አይደለም፣ የዲሲፕሊን ጥሰትም አይደለም፣ ግልጽ የሰው ግድያ ነው። ሰው ሁለት አይደለም፣ በጣም አሰቃቂ ግድያ ነው እና ስለዚህ መታየት ያለበት በመደበኛው ፍርድ ቤት ነው ብለን እናምናለን። እኛ የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ከየካቲት ዘጠኝ ጀምሮ በተለያዩ የኦሮሚያ ክልል የምናነጋግራቸው ነዋሪዎች ዜጎች በታጣቂዎች እንደሚገደሉ ይናገራሉ። ለአቶ ታዬ ይህንም በተመለከተ ቢሮቸው መረጃ ደርሶት እንደሆነ ጠይቂያቸው ነበር። በቢሮቸው በኩል የደረሳቸው የሟቾች ቁጥር እንዳለ አረጋግጠው በተጨማሪም በየዞኑ ተመዝግቦ እንደሚገኝ ተናግረዋል። ትክክለኛውን የሟቾችን ቁጥር ለማግኘት ደግሞ ተጨማሪ ጊዜ እንደሚያስፈልጋቸው ገልጸውልኛል። ግድያን በተመለከተ በዋነኛነት የሚመለከተው ኢትዮጵያውያን ዜጎችን እንደሆነ የገለጹት የአምነስቲው አቶ ፍስሀ መንግስት ዜጎቹን ወደ ተረጋጋ ህይወት ለመመለስ ወታደሮቹ አስፈላጊ የሆነ ቅጣት ሊቀጡ ይገባል ብለዋል። ቀሪው የዓለም ክፍል ደግሞ ጉዳዩን ሊያወግዘው ይገባል ሲሉ አሳስበዋል። የተለያዩ ተቋማት አሉ፣ ሀገራት አሉ። የኢትዮጵያ ወዳጅ የሆኑ ሀገራት ይህም በተመለከተ ለኢትዮጵያ መንግስት ግልጽ የሆነ መልክ ሲናገሩ ይገባል። አሁን የተደረገ ባለበት ደረጃ በዓለም አቀፍ ደረጃ ለስይት በሚችል መልኩ እየተካሄደ አፍሪካ ህብረት የጎረቤት ሀገሮች ከኢትዮጵያ መንግስት ጋር በቅርበት እንሰራለን የሚሉ አካላት በሙሉ የተባበሩት መንግስታት ይህን ጉዳይ ከግንዛቤ አይተው አስፈላጊን ጫና ሊያደርጉ ይገባል። ይህ ጉዳይ በዋነኝነት የኢትዮጵያና የኢትዮጵያውያን ነው። እነሱ ደግሞ በዚህ ጉዳይ ላይ አቋማቸውን ግልጽ አድርገው በጎላ ድምፅ ማውገዝ፣ ሌሎች ተቋማት፣ የመንግስታት ተቋማት፣ ሌሎች ከኢትዮጵያ ጋር የሚሰሩ ሀገራት ላይ እንደዚሁ በያሉበት ጫና ሊያሳርፉ ይገባል። ይሄ እንግዲህ የተባበረ ድምፅ ይፈልጋል። ሁሉም በአንድ መልኩ ይሄን ነገር ማውገዝ፣ ሁኔታውን ለዓለም ማሳወቅ፣ ኢትዮጵያ ውስጥም ከኢትዮጵያ ያለም ቴክኖሎጂ በሚፈቅደው መጡ ጉዳዩን ማሳወቅ ይጠበቅበታል። በሞያሌ ቅዳሜ ዕለት ከተከሰተው ግድያ በኋላ ከወረዳው ከሌሎች አጎራባች ወረዳዎችና ቀበሌዎች ወደ ሃምሳ ሺህ የሚጠጉ ነዋሪዎች ሸሽተው ድንበር በመሻገር በኬንያ ሙያሌ እንደሚገኙ የከተማው ከንቲባ አቶ አስቻለ ዮሐንስ በትላንትናው ምሽት ለአሜሪካ ድምፅ መናገራቸው ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ